የኢትዮ ጃዝ አባት ሙላቱ አስታጥቄ ወደ ኢትዮ ጃዝ ፈጠራ እና የአውስትራሊያ ጉዞ ከማንሳታችን በፊት ለምን ወጣቱ ሙላቱ አስታጥቄ እንደምን ከሙዚቃ ጋር ፍቅር ላይ ሊወድቅ በቃ ከሚለውን እነሳም። አይ እኔ እንግዲህ ያው ሀይ ስኩል እንግዲህ መቼም ኢትዮጵያ ውስጥ በዛ ጊዜ እንደምታውቀው ብዙ ጊዜ የኤጁኬሽናል ሲስተማችን ለሙዚቃ ለስዕልና ለቲያትር ብዙ ትኩረት አይሰጠው ነበር እንደምታውቀው እና እ አሁን አጋጣሚ ድላግንቼ ሀይስኩል የገባሁት እንግሊዝ አገር ኖርዝ ዌልስ ውስጥ ነው። እዛ ደግሞ ያው እንደምታውቀው ሙዚቃ እዛ ፊዚክስ፣ ኬሚስትሪ፣ ላት ሁሉም በኩል ደረጃ ኮምፓልሰሪ የሆኑ የምትማርበት አካባቢ ነው። እኔ እንግዲህ ያው መጀመሪያ ወደዛ አካባቢ ሲሄድ ስለ ኤሮኖቲካል ኢንጂኒሪንግ ለማጥናት ነበር። ምክንያቱም በፊዚክስ ና ማትስ ጎ ስለነበር ፍላጎቴም ባለማይ መንደሱ ነበር። ግን የሃይስኩል ከባ በኋላ ሁሉም ነገር ስለሚሰጡ ሙሉ የተሟላ ሰው ለማድረግ ስለሚጣር ስለሚደረግ በተለይ አለም ላይ ያም ሙዚቃም ቲያትርም አብሮ ሰው መማረበት ስለሆነ እንደዚህም ደግሞ እያንዳንዳችን የትምህርታችን ክትትል ስለሚደረግብን ቅዳሜ ቅዳሜ በምን ትምህርት ውጤት እንዳሉ ክትትሎች ስለሚደረጉ ያው በሙዚቃ በተለይ ጥሩ ውጤት ስለማመጣ እነሱም ያው በመክር ምክር አብወደ ሙዚቃ ብትሄጅ ጥሩ ውጤት ታመጣል፣ የሚል ምክር ነበረ። ያው እነሱም ምክር ተከትዬ ወደ ትሪኒቲ ኮሌጅ ኦፍ ሚውዚክ ላንዘን ገባሁ። እንግዲህ ከዛ ነው ሙዚቃ ትጀምረው ማለት ነው። በዛም አለበቃም ወደ ቦስተንም ትሻግረሃል። በተለይ የኒውዮርኩ ህይወትን ልዩ የሚያደርገው የኢትዮ ጃስ ሙዚቃ ባንታምሮ ስጠነሰበት ቦታ ነው። ኢትዮ ጃስን ከሌላው የዓለም አቀፍ ጃዝ ሙዚቃ የሚለየው ነገር ምንድን ነው? እንዴትስ ነው ልትፈጥረው የበቃኸው? ሱማ እንግዲህ መ በዓለም አንቱ የተባለው የፈለቀው በርክ ላይ የተባለው ዩኒቨርሲቲ የዚህ ሙዚቃ ምንነት አምኖበት ያው ፒኤችዲ ሰጥቶኛል። እንግዲህ ይሄ ምንድን ነው? ኢትዮጵያ ያው እንደሚታወቀው አራት የተለያዩ ቅኝቶች አሉ። በአምስቱ ድምፅ ላይ ነው ሙዚቃው ተመስርቶ የምንሄደው እና ኢትዮ ጃዝ ሳውንዱም የአውሮፓን ድምፅና የአምስቱን ድምፅ አንድ ላይ ዋህዶ ወደ ባልቆ የመስራት ሁኔታ ይሆናል። ነገር ግን ያው ሳይንስ ነው። ሳይንስ ደግሞ ያው በአጭር ጊዜ እህ በቀላሉ ማስረዳት አይቻልም። ነገር ግን ቴዲሶቻችን እንጣሉ ቀለማቸውን፣ መልካቸው ኢትዮጵያዊነታቸውን ሳይተው በጣም ሶፍስቲኬትድ በሆነ የሀርሞኒክ ስትራክቸሮች በስሜት ተከቦ እየሄደ አዲስ አይነት የተለየ ድምፅ ይፈጥሯል ማለት ነው። ይህን ፈጥረው እንግዲህ ኒውዮርክ ነው ከበርክሌይ ጨርሼ ከወጣ በኋላ ኒውዮርክ አካባቢ ነው ይህ ነገር የተፈጠረው። ብዙ አድናቆት አትርፏል። ብዙ ሙዚቀኞች ወደውታል። አሁን የማልፈው እንግዲህ ዓለም ላይ ልክ ሬጌ እ ጃዝ ፖፕ ሙዚቃ እንደሌላው ሁሉ ኢትዮ ጃዝ አንድም ትልቁ ቦታ ይዞ እየተጓዘም ያለው ዓለም ላይ ማለት ነው። ምክንያቱም ዩሮፕያኖች ይጫወቱታል አሜሪካኖች ይጫወቱታል አውስትራሊያኖች ይጫወቱታል ላቲን አሜሪካ በተለይ ብራዚል አሁን ብዙ ኮንሰርት ሰርቻሉ ዛል በቃ አለም በሙሉ ኢትዮጵያ ወርካፕ ፎይዘት የሚሄድ ሙዚቃ ስለሆነ ስልቱ ሁሉ በዓለም ላይ ተቀባይነት አግኝቷል። በጣም በዓለም አቀፍ ደረጃ ምልክና አሁን እንደጠቀስከው ታዋቂ የሆነ ነው። የኢትዮጵያ የሙዚቃ መሳሪያዎች ከጃዝ ጋር አብረው የተቀናበሩት ቅላጼዎቹ ምንድን ናቸው? ለምሳሌ ክራር ከዚሁ ጋር ተቀናጅቶ ይደመጣል። ሌሎችስ ሀገረኛ ሙዚቃዎች ከኢትዮ ጃዝ ጋር የተቀናበሩ ቅላጼዎች ምን ይሆናሉ? ምን አይነት ሙዚቃዎች ናቸው? አብረው ከዚህ ጋር የተሰናሰሉት? ሞልቶ ቴሌቪዥን ላይ ትልቅ ለምሳሌ ላንደን ኮንሰርት ላይ የተለያየ ፈረንሳይ ኮንሰርት ላይ በዚህ የባህል መሳሪያዎች ጋር ተላክሎ አሁን ሳይሆን የዛሬ ሰላሳ አምስት ና አርባ አመት አካባቢ በኢትዮጵያ ውስጥ ባለበት ጊዜ ተደባርቆ ተሰርተዋል። ና እንግዲህ ይሄም ሆኖ ይህም ብቻ ነው ደግሞ ሳይሆን ክራርን እራሱን አስራዎቱን ድምፅ እንዲሰራ አድርጌ ዓለም ላይ ለመጀመሪያ ጊዜ የታወቁት የአሜሪካ የጃዝ ሙዚቃዎች የጃዝ ነንበሮችን በክራር ተሰርቶ አዝማሪ ወደ ትንቲ ሰርት ስንችል ማምጣት የሚል ኢትዮጵያ ቴሌቪዥን ፕሮግራም ላይ ነበር። እና እንግዲህ አዝማሪዎቹ ይህንን ግኝት እንዲያውቁት እንድማሩበት የአንደኛ የክባቡ ማሳምጠቅ ብቻ ሳይሆን ጭግላታቸውም አብሮ ከግኝቶቹ ውጭ እንዲያልግ የሚባል ና አዝማሪም ወደ ትወንቲ ፋይቭ ሰንቸሪ ለማምጣት የሚል ፕሮግራም ነበር። እና ይህም ሰፋ ብሎ በኤም አይ ቲ ኢንቦስት አብረን ጥናት አድርገን የሰራነባቸው ጉዳዮችም ናቸው። እና መሳሪያው አብሮ ተዛቅሎ መስራት ብቻ ሳይሆን አሳድግን ሰው ብቻ ያለው መሳሪያ ማለት ነው። እንደሚታወቀው በርካታም ጊዜ እንደምጠቅሰው ኢትዮጵያ ለዓለም የሙዚቃ ምንጭ እንደሆነች ነው። ከቅዱስ ያሬድ የዜማ ስልቶች ምን ያክሉ ለዓለም አቀፍ ሙዚቃ አስተዋጽኦ አድርገዋል። ሁለቱ ይለያያል። የቅዱስ ያሬድ ሬድ ግዕዝ፣ አራራይ ብሎ ያላቸው ናቸው የሱ ቅኝቶች። ይህኛው ደግሞ አንቺ ሆዬ፣ የትዝታ አምባሰል፣ ባቲ የሚባሉ

ደግሞ ሃርቨርድ ዩኒቨርሲቲ አመሸ ኦፍ ሃርቨርድ እዛ የነበርኩ ነው። ጥናቴ በመቋሚያ ላይ ነበር እና ኮንዳክቲንግ ማለት ቅዱሻ ዛንዶ ትልቁ ከሙዚቃ ሎቴሽን ጽሁፍ ዜላ ለአለም ያበረከት ነው። መቋሚያው ማለት ነው። መቋሚያው እኛ በስድስተኛ ክፍለ ዘመን አካባቢ በኮንዳክት የምናደርገው በመቋሚያ ሙዚቃ እንኖራ ነበር። እዚያው ዘመን የፈረንጆቹ ሲምፎኒ ኦርኬስትራ ብለን የምንጠራው በአለም ላይ አልነበረም። Quindi, se la facciamo, ci che ci sono in Kenya. Se la facciamo, ci sono le cose che ci sono in Kenya. Se la che ci la facciamo, ci sono la che ci sono la ci sono che ci sono la Cosa che ci sono in Kenya. Se non facciamo, la facciamo, ci sono che la che la che ci Se non

የኢትዮ ጃዝ ሙዚቃ በቀድሚያ በምትፈጥርበት ጊዜ አፍሮ ላቲን ሶል የሚል ስያሜ ነበር የሰጠኸው። ወደ ኢትዮጃዝ ስያሜን የቀየርከው ለምንድን ነው? እንግዲህ ሳይንሱን ስመለከተው ና ሳጠናው ራሱ ኢትዮ ጃዝ ሳይንስ ነው፣ በዛ ላይ ተመስርቶ የሚሄድ ነው። አፍሮ ላቲን ማለት ደግሞ የአፍሪካ የሚባል የአፍሪካ ሪትም በሙሉ የአፍሪካ ሪትም ነው እንጂ የላቲን ሪትም አይደለም። ስለዚህ የአሁን ልወንት የምታውቀው ከአፍሪካዊ ከኢትዮጵያ ምረቱን አብሮ ኢንኮሊጅ ሆኑ የተወሰደ ነው እንጂ እነሱ ቤትን ብቻ አይደለም። አፍሮላቴ ለማለት ሁሉ የአፍሪካንን ህይወት ለማንጸባረቅ ነው። የአፍሪካን ኮንትሪቢሽን ሪቱ በወርልድ የሰጠውንም እንዲያውቁ ለማድረግ ነው። ባላሳነሱን እየጠለቅ ስታልቦና ስታዩ ዳትስ ኢትዮጵያ ኢን ጀነራል አሁን ወርልድ ሚውዚክ ብለው የሚጠሩት ነው። እኔ ዛሬ ሀምሳ ሁለት አመት ነበር የምሰራው ማለት ነው። ስለዚህ በሳይንስነቱ ኢትዮጃዝ እለባልኮ ይዛል አፍሮላቲን ቢሆኑ ደግሞ ኢትስ ኦል ኢትዮጃዝ ነው። ምክንያቱም ያ ሪትም ሁሉ የእኛ ኮንትሪቢሽን ነው እና ከበላት በኋላ እየተመለመለ የመጣው ሰብ ነው። ኢትዮጃዝ ሀምሳኛ አመት አስቆጥሯል። ኢትዮጵያ ውስጥ ምን ያህል ተደማጭነቱ ከምዕራቡ ዓለም ጋር ሲነጻጸር ደረጃው ምን ላይ ይገኛል? በአሁኑ ሰዓት በኢትዮጵያ ውስጥ ኢትዮ ጃዝን ሙዚቃ የማጣጣም ደረጃው ምን ላይ ነው ማለት ይቻላል? በጣም ቆንጆ ጥሩ። ምክንያቱም እኔም አሁን ክለብ አለኝ፣ እዛ ኢትዮ ጃዝ ሙዚቃ እንሰራለን፣ ነጣውዲዮን ስልም እናየዋለን። ከዛም አልፎ ደግሞ ብዙ ወጣቶች ባንዶች ማለት ነው ኢትዮ ጃዝ መጫወት ጀምረዋል። ፍቅሩም እያደገ ነው። የሰው ሙዚቃ አጀማመጥ ጥሩ እየመጣ ነው እና በምት እንደ ስምር ሁኔታ ላይ ነው። ያው ይሄ ሙዚቃ እዚህ ደረጃ መድረሱ በሬወቴ እያለሁ ይህን ማየቴ በጣም በጣም በጣም ደስተኛ ነኝ፣ በጣም ኢትዮጵያ ካፈራቻቸው ያው ቅርሶች ውስጥ አንዱ የአንተ ስራዎች ናቸው። ያ በኢትዮጵያም አልተወሰንም እንደዚሁ ባህርማዶ ተሻግሮ በመላው ዓለም ተደናቂነትን እያገኘ ነው። እዚህ አውስትራሊያም የሚያመጣህ አንዱ ጉዳይ እሱ ነው። እርግጥ የመጀመሪያ አይደለም። የዘንድሮው ለአሁኑ ጁን ስምንት አውስትራሊያ ሜልበርን ውስጥ ለሚካሄደው የዓለም አቀፍ ጃዝ የሙዚቃ ዝግጅት ላይ ትገኛለህ። ለዛ ምን አይነት ለየት ያሉ የኢትዮ ጃዝ ቅንብሮች አሉ ከብላክ ጂሰስ ኤክስፔሪንስ ጋራ ተቀናጅተው የሚቀርቡ መድረክ ላይ። እዚህ ላሉ አድማጮችስ ምንድን ነው የምታስተላልፈው መልእክት በዚህ አጋጣሚ? አቅብ አሁ እንግዲህ ላጅ ሴዝኖ ወደ ኢትዮጵያ መጥተው ነበር በቅርቡ ከእነሱ ጋር የሰራራቸው ሙዚቃ ሲዲ አለ። በሱ ሁኔታ በሱ ክልምብር ላይ ተመርኩዘን ነው የምንሰራው። በጣም ጥሩ ነው ብዬ ነው ማለት ነው። አይ ቲንክ ያለፈው ኤክስፔሪንስ በጣም ደስ ነበር አውስትራሊያ ውስጥ። የአሁኑም በጣም አምሮ ቁንጆ አይነት ውጤት ዲዛይን እንወጣለን የሚል አሳብ አለኝ ናቸው መልካም ሙላቱ አስታጥቄ ኢትዮ ጃዝ አባት፣ ኢትዮጵያ ለአንተ ባለውለታ እንደሆነች ሁሉ ኢትዮጵያውያንም የሙዚቃ አድናቂዎች ለአንተ ስራዎች ውለታ ይገባቸዋል። እዚህ መጥተህ እስከምንገናኝ ድረስ ስለ ቃለ ምልልሱ እናመሰግናለን። ጌታዬ፣ ከልብ ማመሰግን ይርስተልኝ። ያው ክብሩንና ጥያቄውን ስለሰጠኝ እንግዲህ ያው ስመጣ እንገናኛለን ወንድም ¡Viva,